እስኪ ወደ የቀን ተሞክሯችሁ እንዝለቅ በተጨባጭ አንድ ሰው የመንገዶች የስልኮች የመተላለፊያዎች ውጥንቅጥ ያለበት ከተማ ነው በጣም በተደራጀ ከተማ አንዳንድ ያስቸግራል አንድ ህመምተኛን ካለበት ቦታ አንስቶ ወደሚፈለግበት ከቤት ውስጥም ለማውጣት በሀሳቤ መሀል መርካቶን አስባለው ምናልባት ብዙ ነገሮች ተቀየረው ሊሆን ይችላል የረጅም ጊዜ ስለሆነ ከሀገር ከወጣው ነገር ግን እንዴት ዶ በተጨባጭ ቀናችሁ ምን ይመስላል? ከሰውም ከሌሎችም ፈታኝ ነገሮች ውጪ እራሱ ስራው የሚደቅ ነው ፈተና። በትክክል ያና ሰው በሰዓቱ ደርሶ ነፍሱን ለማዳን የሚደረግ ጥረት ላይ ምን ይመስላል? የአንድ ቀን ውሏቸውን እስኪ እንደው በጨረፍታ ያሳይ። እውነቱን ለመናገር ቅድም ያልኩ ነገር ነው። አሁንም እሱን ስናስብ ወደ መቆም ነው የምንሄደው። እውነቱን ለመናገርና ና መቆም መልስ አይደለም። ሁልጊዜ ችግሮች አሉ። ችግሮችን ለመፍታ መሞከር ነው አንዴ ተፈጥረናል እዚህ ምድር ላይ ባየነው ነገር ላይ በሁለት እግራችን ቆመን እንፈተዋለን ብለን መናገር አለ። ስለዚህ እኛ አሁን ሾርት ኮድ ነበር ወይ ደግሞ አጭር ቁጥር አለን ሰማኒያ ሰላሳ አምስት የሚባል ሰዎች በቀጥታ የሚደውሉበት ነው። በቀጥታ ይደውሉበታል። ስለዚህ ከተቸገረ ሰው ከሆስፒታልም ከቤቱም ይህን ቁጥር ደግሞ ፕሮሞት ለማድረግ ሰዎች ሁሉ እንዲያውቁት ለማድረግ እንሞክራለን። አገሩ ግን እንዲህ መስራት አለበት ብለን አናምንም። ይሄ ናይ ዋን ዋን እንደሚባለው መንግስት ማኔጅ የሚያደርገው ወደፊት ትልቅ ኢትዮጵያ ሙሉ ሲንክሮናይዝ ያደረገ ቁጥር ይኖራል። እሱን ነው ከመንግስት ጋር አብረን የምንሰራው። አሁን ላለ ሁኔታ ግን ሰማኒያ ሰላሳ አምስት ይደወልልናል። በተደወለሉልን መሰረት ጂፒኤስ አለው አምቡላንሱ፣ ቦታ ያመላክታል፣ ቦታ ያመላክታል። በዛ መሰረት እንሄዳለን። ጂፒኤስን ባይኖር የእኛ አኗኗር ደግሞ መንገድም ትጠይቃለ ወይ ደግሞ የሚታወቅ መንግስ፣ ለምሳሌ ፈረንሳይ ለጋ ሲሆን ብንጠራ ኤምባሲው በር ላይ ብንል፣ እንደምታውቀው የእኛ አኗኗር የአሜሪካ አኗኗር አይደለም። የእኛ አኗኗር አንድ ሰው ሲታመም አምስት ሰው ሊጠይቀው ሊመጣ ይችላል። ሊረዳው ሊፈልግ ይችላል። ወጣቶች አሉ። ስለዚህ የቱ ጋን ያላችው ያላችሁት ፈረንሳይ ኤምባሲ እስቲ አንድ ሰው ፈረንሳይ ኤምባሲ ይጠብቅ ብንል፣ በሩ ላይ አንድ ሰው ይጠብቃል። ስለዚህ በግራ በቀኝ የሚለውን ነገር ለመወጣት ቶሎም ለመድረስ ያንን ሰው በአምቡላንስ ላይ አድርገን ወደ ቦታ እንሄዳለን እና ሁሉም የራሱ የሆነ ሎካል ሶሉሽን እዛው የአካባቢ አሁን አሜሪካን ሀገር መጥታ ተዛረሰ ብትሄድ የታመመው ሰው ብቻ ነው ሊገጥም የሚችለው። ግን መድረስ ችግር የለም፣ ቁጥሩን እስካወቀው ድረስ። እዛ ደግሞ የዚህ አክሰስ አለ። ስለዚህ ችግሮች የሉም፣ አይደሉም። አሁን መንገድ ላይ መንዳት እስካለመቻል ነው ምንችሉ። አንደኛ ድሮ ምን ያሉ ትራፊክ ፖሊሶቻችን፣ ለምን ባዶ ሆነ ትጮሃለ? ባዶ ነው ምንም የለም፣ ለምን ትጮሃል? ወደ ምንተኛ ለመድረስ ባዶ መሆን አለበት። እኛ ግን ባዶ ስንሆን ነው ምንጮ። ይሄ ደግሞ ቅጣት ወረቀት ሁሉ እንቀበልበት። ይህንም በምንድን ነው የምትፈታው? ትራፊክ ፖሊሶችን በማስተማር ስለዚህ ከሌሎች ጋር ኮርዲኔት አድርገን አዲስ አበባ ውስጥ ከሁለት ሺህ ትራፊክ ፖሊሶች በላይ ያስተምረናል። ኢትዮጵያ ውስጥ ያልዞርንበት ቦታ የለም፣ በካናዳ ኤምባሲ በተደረገልን ድጎማ መሰረት። ልል የምፈልገው ምንድን ነው ችግሮች ሲመጡ ችግሮቹን ለመፍታት ልብ ያስፈልጋል፣ ኮሚትመንት ያስፈልጋል። ለምሳሌ አሁን ሪሰንትሊ ደግሞ ሞተር ሳይክል ምን ነው የምታደረጉት? እንዴት ነው? እኔ ስራ ፈጣሪ ነኝ። አጠገብ ያሉ ሰዎች ስራ ፈጣሪዎች ናቸው ክፍተትን ያሉ። ስለዚህ ሁልጊዜ አንዱ መሯችን ኢኖቬሽን ኤንተርፕረነርሽፕ ነው፣ የገጠመን ችግር ላይ ከመቆዘብ ችግሩ ላይ መስራትና ሶሉሽን ለመፍጠር መሞከር። ስለዚህ ሞተር ሳይክል ሁለት ፓራሜዲኮችን ይዞ ለምሳሌ አደጋ ቦታ ቢደርስ ያ ሞተር ሳይክል ደግሞ ህይወትን የሚያድኑ መሳሪያዎች ካቶ ኢምፖርታንቱ የተማረው ሰውና የያዘው መሳሪያ ነው። መኪናም ቢሆን እኮ አምቡላንስ ተብሎ እየጮኸ የሚሄደው ከውስጡ ባዶ ከሆነ መኪና ነው እንጂ አምቡላንስ አይደል። ስለዚህ እነዚህ ሰዎች ቀድሞ ተሽሎክልኮ ደርሰው ህይወቱን ሴፍ ቢያደርጉ፣ ትንፋሽ ከሌሉ ትንፋሽ ቢሰጡ፣ እየደማ ከሆነ እየደሙ ቢያቆሙ፣ ራሱ ስቶ ከሆነ ራሱን በመሳቻ ፖዚሽን ቢያስተኙ፣ ቀጥሎ አምቡላንሱ ይመጣል። ከዚያ የሚቀጥለው ስራ ግማሹ ተቀርፈዋል። ስለዚህ አሁን ከሶስት ወደ ሀያ አምቡላንሶች አድርገናል እንዳልኩ ችግሮችን የምንፈታበት ኢንተርፕርነርሺፕ ነው የገጠመን ችግር በፊት ነርሶችን ስልጠና እየሰጠን አምቡላንስ ውስጥ ማድረግ ነው ሹፌር ከታክሲ ሹፌር እናደርጋለን ከዛ በኋላ ደግሞ ነርስ ለብቻው እንቀጥራለን እሱም በድንገተኛ ስለዚህ ችግር ነው ማለት አለም እንዴት ነው እየሰራ ያለው በጣም ብዙ አገር ሄጄ አየው ፓራሜዲክ ሆኖ አምቡላንስ የማይነዳ ፓራሜዲክ የለም ሁለቱንም ሙያ ይማራሉ ሁለቱንም ሙያ ይማራሉ ስለዚህ ይሄ ለሌሎች አገር ሰዎች ሙያ ነው እኛ ጋር ምን መጣ ለነርሱ ነርሶ ነው። እንደገና ሌላ እድል ከምትሰጥ ሌሎች ወጣቶችን ስራ ያጡ ወጣቶችን በዚህ ብታስተምር የተሻለ ልታረክ ትችላል። ስለዚህ ባለፈው ሁለት አመት ለሁለት አመት ያህል ሞተር ሳይክል የሚነዱ አምቡላንስ የሚነዱና ድንገተኛ ሕክምና አገልግሎት ከመሰረታዊነትም አልፎ በትክክለኛ ስታንዳርድ እዚህ አሜሪካን ሀገር ዌቨር ስቴት ዩኒቨርሲቲ ከሚባል ዩኒቨርሲቲ ጋራ በመተባበር እኔ ደግሞ ማህበራዊ ስራ ፈጣሪ ነኝ እንዳልኩ ብዙ ጊዜም ግድ የሚለይ መክፈል የማይችሉ ሰዎች ነው እኔ ኢንተረስት አሁን እዚህ ወጣቶች በሆኑ አሜሪካን ሀገር መማር ከፈለጉ ስቱደንት ሎን አላቸው። እዛ ግን እሱ የለም። ስለዚህ በአንድ ወቅት እነዚህ ሰዎች ሳፖርት ቢያደርጉ ቢዝነስ ሞዴል ነው የምንሰራው። ቀድሞ የተመረቁት ደግሞ ቀድሞ ለሚቀጥለው ባች መክፈል ቢችሉ፣ ኢኒሻል ገንዘቡን ካገኘ በኋላ ሲስተሙ ማስኬት ትችላለ ቢዝነስ ሞዴሉ ሰርተ በሚል የመጀመሪያውን ባች አስመርቀን አሁን ወደዚህ ከመምጣታችን በፊት እነዚህን አስራ አራት ፓራሜዲኮች ለሁለት ዓመት አስተምረን እንደገና ጠብታ አምቢላንስ ውስጥ ቀጥረን ስራ ጀምረው ነው የመጣ ነውና፣ ይሄ ችግርን ስታይ ችግር ውስጥ ያለው እድል ነው ሊያስፈነድቅ የሚገባው። ችግሩን ይዘግን ብትቆዝም ለአንተም አይጠቅምም ለሀገርም አይጠቅምም። ችግሩም ፍልስፍና ነው፣ ፈተናን ወደ እድል መቀየር። እንደ ኢትዮጵያ ከእድል ይልቅ ፈተና በበዛበት ሀገር ያንኑ ያህል እድሎች ይከፈታሉ የሚል ይመስላል። ግሩም አስተሳሰብ ነው። ምናልባት ከቀረን ጊዜ አንጻር በቀጥታ ወደ ቀድሞ ሙያው ሊሄድ አዲስ በመሆኑም የምትሰሩትም ስራ፣ ፈተናዎቹም፣ ዝርዝሮቹ ብዙ ጥያቄዎች እንድናነሳ ይጋብዛሉ። የማደንዘዣ ሕክምና ብለውታል ቅድም አኔስቴዣ እንዳሉት የሚገልጸው አይመስለኝም ማደንዘዝን ቶሎ ፈጠን ብለን የምናስበው ነው። ከምትሐትም ጋር ልናገናኘው እንፈልጋለን። መደንዘዙ ለህክምናው መቀበል የሚያስችለውን ሁኔታ ለመፍጠር ስቃይን ለመቀነስ መሆኑን ነው ቶሎ የሚመጣልን። ነገር ግን ሌሎች ስራዎች አሏችሁ። ቀዶ ህክምና በሚሰጥበት መኝታ ላይ ያለን ህመምተኛ ይሁን፣ ውጭ ፈጥኖ እርዳታ በሚፈልግበት ቦታ የአየር ቧንቧውን መክፈቱ እስኪ እንገሩን። የቀድሞ ሙያውን ዛሬም የሚሰሩበት ይመስለኛል። አዎ፣ የማረዚያ ህክምና እኔ መቼስ በጣም ወደ እጄ ነው የተማርኩት በዚህ አጋጣሚ ይህን ትምህርት በጣም እንደወደው ያደረጉኝ አቶ ከሰተ ተወልደ ብርሃን የሚባሉ የማደንዘዣ አስተማሪ ናቸው። ህክምና ትምህርት ቤቱ ህክምና ትምህርት ቤቱ መስራች ና ብዙ አመት ብዙ አንስቴቶችን አስተማሩ። በኋላ በኤርትራ ና በኢትዮጵያ ኮንፍሊክት ከኢትዮጵያ የወጡ በዚህ አመት አንድ ወል ሄሱ ነበር ና ከአስመራ መጥተው በጤና ጥበቃ ሚኒስትር ፊት እና በአነስቴዚያ ማህበር በአነስቴቲቶች ፊት በእኛ አኑዋል ሳይንቲፊክ ኮንፈረንሳችን ውስጥ እሳቸውን አስጠርጄ እንዲሸለሙ ያደረግኳቸው ሰው ናቸው። ምክንያቱም አለሞራል ትምህርት ምንም አይሰራም። ትምህርት ስትማር እንድትወደው፣ ካልወደድከው በተለይ ሄልዝ ከሆነ በጣም አስቸጋሪ ነው። እና አነስቴዚያን በጣም ወድጄው የተማርኩት በጣም ወድጄው የሰራሁት ስራ ነው። ምንም የማይቆጨኝ ስራ ነው እና ማደንዘዣ ማለት ነው፣ ሰመመን ማለት በጣም ከባድ ነው። ወደፊት እንግዲህ ማህበሩ በጣም አጥብቆ ሰርቶ ትክክለኛ ሆኑ ያመጣል ብለን እናስባልና ሰው ሁሉም የሚያውቀው ምንድን ነው ማደንዘዣ ስባል ማደንዘዝ ብቻና ጀነራል አንስቴዚያ የምንለውን ብቻ ነው የሚያውቀው። ግን አካል በሙሉ የሚዝልበት ህመም፣ ስቃይ፣ ስሜት የማይሰማው ነው የሚያውቀው። ግን ማደንዘዣ ቅምና በጣም ብዙ ነው። ለምሳሌ ሰዎች ሲወልዱ አሁን አሁን ጀነራል አንስቴዚያ ወይ ደግሞ ይሄ አሁን የምንልን መስጠት አያስፈልግም በቀላሉ ከገበታች ያሉትን ነርቮች ብሎክ አድርጎ እናት ምንም አይነት ስቃይ ሳይሰማ የልጇን ማልቀስ ሁሉ እየሰማች የምንገላገልበት ሲስተም አለ። የማለዘያ ህክምና ሰዎች በኦፕሬሽን ቲያትር ውስጥ በፍጹም ህመም እንዳይሰማቸው ማድረግ፣ የህመም ስቃይን ስሜት መቀነስ ነው። አዎ የሌሎችን ትንፋሽ ወስዶ ራስ መተንፈስ ማለት ቀዶ ጠጋኝ ሐኪሙ እንግዲህ ትልቁ ድርሻ ደግሞ የደግ ቀዶ ጠጋኝ ሐኪሙ ቀዶ ጠጋኝ ሐኪሙ በትክክል ሊሰራ የሚችለው እኛ በትክክል አንስቴዚያውን መስጠት ስንችል። ስለዚህ እሱን ደግሞ የምናመቻችበት በሽተኛው ራሱን ህመሙ እንዳይሰማው የቀዶ ጠጋኝ ሐኪሙ ደግሞ በትክክል እንዲሰራ ጡንቻዎች ሁሉ እንዲላሉ እንግዲህ የምን ተነፍሰው ጡንቻ ስትሮንግ ሲሆን ስለዚህ ነው እንደምታየው የአየር መቀባበል በአትሞስፌሪክ ሄድና በሳምባ መካከል እየሆነ የሚሄደው ካልሆነ ግን አንስተኛ ላይ ነው ሰው ያለው ማለት የተቀበልከው ሰው ደግሞ እኔ ተነፍስላለሁ ብለ ደግሞ አንተ መተፈስ ደግሞ ማትችል ከሆነ እዚህ ውስጥ ብዙ ቴክኒካል ነገሮች አሉ። ትልቅ ችግር ሊከሰት ይችላል። ማደንዘያ ሕክምና አሁን ውሳኔ የምታደርግበት ሕክምና ዘርፍ ከጀመርክ በኋላ አንበበ መተ ይህን በዚህ ያስተካክለዋሉ። ስለዚህ የራሱ የሆነ ባህሪዎች አሉት እና እንደ ይህን ጥያቄ ከበር ማድረገው ብዙ አይነት የማደንዘያ አይነት ትልቅ ሳይንስ እንደሆነ አድማጮች ቢረዱ በጣም ደስ ይል የሚያግባባ ይመስለኛል። በርካታ ሀሳቦች እንዲሸራሸሩ የሚጋብዙ በርከትም ያሉ ጉዳዮች ናቸው፣ የነካካ ናቸው። አንድ ነገር መጀመር አለብ። በጣም ይቅርታ፣ የዓለም የማህበራዊ ስራ ፈጣሪዎች ፎረምን ታስተናግዳለች። አሁን ኦክቶበር ላይ በፈረንጅ አቆጣጠር ከኦክቶበር 23 እስከ 25 ድረስ ይሄ ማለት ትልቅ ፎረም ነው። ባላደጉ አገሮች ይሄ ፎረም ሲደረግ የመጀመሪያው ነው። በጣም ደስ ብሎን ይህን ፎረም ለማድረግ ከሀገሮቻችን ጋራ ትልቅ ዝግጅት ላይ ነን። በውጭ ሀገርም በተለይ የአሜሪካን ሀገር ብዙ ሰዎች አግኝቻለሁ። ጥሩ ጥሩ ሀሳብ አላቸው። ይህንን ማህበራዊ ችግር ባለባት ሀገር ላይ እንደዚህ አይነት የሚያስቡ ሰዎችን በጣም አደፋፈራቸዋለሁ። ያንን ትልቅ ኮንፈረንስ ኢትዮጵያ ውስጥ መጥተዋት እንድንዲያ መልካም ቀደም ብለው ያሉት ማደንዘዣ ሕክምና ትንፋሽ ተቀብሎ ትንፋሽ መስጠትን ያህል ራስን በዛ ስራ ውስጥ መግባትን ይመለከታል። ይህን የስራ ፈጣሪነት አስተሳሰብ ምናልባትም በሌሎች ፕሮግራሞች መለስ ብለን እንቃኘዋለን። አቶ ክብረት አበበ የጠብታ መስራች እና ባለቤት እንዲሁም ማህበራዊ ስራ ፈጣሪዎች ማህበር ፕሬዚዳንት፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ በጣም